በአዲስ አበባ የጋራ መኖሪያ ቤት እጣ የወጣላቸው የልማት ተነሻ አርሶ አደሮች ላይ በተደረገ ማጣራት ተገቢውን ማስረጃ ያላቀረቡ 463 ቤቶች መታገዳቸውን የአዲስ አበባ ከተማ መስተዳድር አስታወቀ። ከ74 ሺህ በላይ የጋራ መኖሪያ ቤቶች እጣ ልወጣላቸውና ለልማት ተነሻ አርሶ አደሮች መተላለፍ ጀምሯል። በዚሁ የቁልፍ የካርታና የውል ርክክብ ስነ ስርዓት ላይ የተገኙና የቤት ባለቤት የሆኑት የልማት ተነሺ አርሶ አደሮች ለዓመታት ሜዳ ላይ ተጥለው የነበሩ መሆናቸውን ለአሜሪካ ድምጽ ተናግረዋል። በስነ ስርዓቱ ላይ የተገኙት ምክትል ከንቲባ አዳነች አቤቤ አዲስ አበባ ያሏትን አርሶ አደሮች ይዛ ትቀጥላለች ብለዋል። ፀሐይ ዳምጠው ተጨማሪ አላት። 51229 ኢጣ የወጣላቸው እድለኞችና 22915 የልማት ተነሺ አርሶ አደሮች ናቸው የርክብ ግብ ስነስርዓቱ በይፋ የተጀመረላቸው። የዚህኑ መርሃ ግብር መጀመር ምክንያት በማድረግ በአዲስ አበባ ከተማ አስተዳደር በተካሄደው ስነስርዓት ላይ የተገኙት ምክትል ከንቲባ አዳንቻ ቤቤ ለመቶ ባለድለኞችና እና የልማት ተነሺ አርሶ አደሮች ቁልፍና ካርታ አስረክቧል። ለቤት እድለኞች እና የልማት ተነሺ አርሶ አደሮች አደሮች የሚደረገው የቁልፍ የካርታና የውል ርክብክብ እስከ ጥቅምት 12 ድረስ እንደሚቀጥል ነው የተነገረው። ለአመታት በአዲስ አበባ እየተከናወነ በነበረው የልማት ስራ ከቀያቸው የተፈናቀሉ አርሶአደሮች ለተለያዩ ምጣኔ ሀብታዊ ችግር መጋለጣቸው ምክትል ከንቲባ አዳነች አቤቤ አስታውሷል። የከተማዋ አስተዳደር ከተማዋ በዙሪያው የሚገኙ አርሶአደሮች የምትገፋ ሳትሆን አብራቸው የምታድግ እንድትሆን፣ የልማት ተፈናቃይ አርሶአደሮችም የዚህ የቤት ልማት መርሃ ግብር ተጠቃሚ እንዲሆኑ የሚያስችል ተግባር መጀመሩን ወይዘሮ አዳነች አቤቤ ተናግረዋል። የመዲናችን ሁለንተናዊ እድገት በዙሪያ ላሉ አርሶ አደሮች እድል እንጂ ስጋት መሆን የለበትም። ባለፉት ጊዜያት በከተማችን ፈጣን መጠነ ሰፊ የጎንዮሽ የከተሜነት እድገት ምክንያት ከባዱንና መራራውን እዚህም በአይናችሁ እንዳያቸቸው ዋጋ የከፈለውን አርሶ አደር ከነገር ከነ ቤተሰቦቻቸው ከወደቁበት አንስተን እምባቸውን አብሰን አለንላችሁ ማለታችን ሰብአዊና ህጋዊ ግዴታችንን መወጣት እንጂ ልዩ ተጠቃሚነት ተደርጎ ነጋሪት ሊጎሰምበት አይገባም። ከተወለዱበት ካደጉበት፣ በቀያቸውና ከመሰረታዊ የገቢ ምንጫቸው ከሆነው መሬታቸው ተፈናቅለው በተገቢው መተኪያ መንገድ ሳይስተናገዱ የማይመጥን ካሳ ብቻ ተሰጥቷቸው ለችግር ተዳረጉ አርሶ አደሮችን መልሰን ማቋቋም ህጋዊና ሰብአዊ ኃላፊነት እንዳለብን እንገነዘባለን። ወደፊትም ከተማዋ ያሏትን አርሶ አደሮች ይዛ ትቀጥላለች ነው ያሉት ምክትል ከንቲባው። መካከለኛና አነስተኛ ገቢ ያላቸው የከተማ ነዋሪዎች የቤት ባለቤት የማድረግ ስራ እንደሚቀጥል የተናገሩት ወይዘሮ አዳነች በመስተዳደሩ የተዘጋጁትን አማራጮች አብራርቷል። የከተማ አስተዳደሩ አሁንም አቅርቦትና ፍላጎቱ ያልተጣጣመውን የመኖሪያ ቤት ችግር ለመቅረፍ የጋራ መኖሪያ ቤቶች ግንባታ ተጨማሪ አማራጮችን ይዞ ቀርቧል። ይህም የፋይናንስ የመሬት አቅርቦቶችን በማመቻቸት የልማት ተነሽውን ተገቢ ካሳ የሚያገኙበትን አሰራሮች በመዘርጋት የሚተገበር ነው የሚሆነው። በዚሁ መሠረት የ28 የ460 የጋራ መኖሪያ ቤቶች ግንባታ የክራይ ቤቶች ግንባታ፣ የማህበር ቤቶች ግንባታ፣ ከልማት አጋሮች ጋራ በአጋርነት ቤቶችን የመገንባት አሰራር፣ ከሪል ስቴት አልሚዎች ጋራ በመሆን ችግሩን በወጥነት ለማቃለል አጠናክረን የምንሰራ መሆኑን በዚህ አጋጣሚ ላሳውቃችሁ ወዳለሁ። በትናንትናው እለት የርክክብ ፕሮግራም ላይ እንደተገለጸው በ13ተኛ ዙር እጣ የወጣላቸው የ20/80 ባለ እድለኞች ብዛት 32653 ሲሆኑ ከእነዚህ ውስጥ 70 የሚሆኑ ውል ጨርሰዋል። 245 የሚሆኑ ቁልፋቸውን ተረክበዋል። የቀሪዎቹ በሂደት ላይ ነው። በአርባ 60 መርሃ ግብር እጣ የወጣላቸው ብዛት 18576 ሲሆኑ ከነዚህ ውስጥ 17256ቱ ውላቸውን ጨርሰዋል። ከነዚህ ውስጥ 14296ቱ ቁልፍ ተረክቧል። ቀሪዎቹ ደግሞ በሂደት ላይ መሆናቸው ተገልጿል። በመጀመሪያ ዙር እጣ የወጣላቸው የልማት ተነሺ አርሶ አደሮች 22915 ሲሆኑ ቁልፍና ካርታ ማስረከብ የተጀመረው በትናንትና ዕለት ነው። ምክትል ከንቲባ አዳነች አቤቤ እንደተናገሩት እጣ የወጣላቸው የልማት ተነሺ አርሶ አደሮች ስም ዝርዝር ላይ በተደረገ ማጣራት ተገቢውን ማስረጃ የሌላቸው 463 ቤቶች ታግዷል። የቤት ባለቤት የሆኑት አርሶ አደሮችም የተሰማቸውን ስሜት ለአሜሪካ ድምፅ አጋርተዋል። ስሜት አምራት አትገሰው ይባላል። አርሶ አደር ነኝ። የመጣሁት ከላፍቶ ክፍለ ከተማ ሀና ገበሬ ማህበር አርሶ አደር ነኝ። ከሞተ በላይ ከቆመ በታች ነው ያለ ነው። ባለፈው በእውነቱ ከሆነ እኔ ለምሳሌ እኔ አንደኛ ገበሬ ባል የምጠራው ነበረ። ከበሮች አልፌ በትራክቴር ነበር ማሳርሰው 83 ሺህ ካሪ ሜትር ሲወሰድ የተሰጠኝ ምንድን ነው? ዘጠኝ ቤት ነበረኝ። ለብቻ ለብቻ ያለው ለአንድ ቤት ብቻ ሲሰጠኝ ዘጠኙን ቤት በነፃ ነው ያፈረስኩ። እንዲህ ያለ ነገር ነው። ነገር ግን ዛሬ እግዚአብሔር የተመሰገነ ይሁን በህልም ያየሁት ነገር ይመስለኛል። ለአማለኝ በሰማይ ወተቷን ማላ የሚባል ጊዜ ነበረ። ዛሬ ግን ሰማይ ላይ የነበረችው ወርዳ ሄው ልናልባት ነው። ሙሉ ደስታ፣ በጣም በጣም ደስታ ነው የተሰማኝ። እድሜ ኖሮ ይሄ ማየቴ እግዚአብሔርን አመሰግናለሁ። ከንቲባችንንም አመሰግናለሁ። የጋራ መኖሪያ ቤቶች ባለድለኞች ና የልማት ተነሽ አርሶ አደሮች የተካሄደው የጋራ ርክብክብ የዘገየው የመሰረተ ልማት ለማሟላት ጊዜ የወሰደው ና በኮሮና ቫይረስ ወረርሽኝ ምክንያት መሆኑ ተጠቅሷል። ለአሜሪካ ድምፅ ሀይ ዳምጦ ነኝ ከአዲስ አበባ።